የዲደብሊው ዜና እንደምናመሻችሁ በቅድሚያም ዋና ዋና ዜናዎቹ የጀርመን ፍርድ ቤት በዛሬ ውለት አስር ታማሚዎችን በመግደል ጥፋተኛ በተባለች ነርስ ላይ የዕድሜ ልክ እስራት ፈረደ። ግለሰቧ ሌሎች 27 ሰዎች ላይም የመግደል ሙከራ በማድረግ ጥፋተኛ ተብላለች። ፈረንሳይ ውስጥ በዛሬ ውለት አንድ ግለሰብ በመኪና ሆን ብሎ በሰዎች ላይ ባደረሰው ጥቃት ዘጠኝ ሰዎች ተጎዱ። ግለሰቡ በፖሊስ ቁጥጥር ስር ውሏል። የጋዛ ባለስልጣናት እስራኤል በዛሬው ዕለት የ15 ፍልስጤማውያንን አስከሬን መመለሷን አስታወቁ። ሐማስ ከሁለት ሳምንት በፊት ሀያ ታጋቾችንና ሀያ አንድ አስከሬኖችን ለእስራኤል አስረክቧል። የታጋቾችም ሆነ የእስራኤል የአስከሬን መመላለሱ እርምጃ በአሜሪካ ፕሬዚደንት ዶናልድ ትራምፕ አግባቢነት የተደረሰው ስምምነት አካል ነው ስምምነቱ ግን ጥብቅ አይደለም፣ በሚል ይተቻል። የሩሲያ ፕሬዚዳንት ቭላድሚር ፑቲን ሀገራቸው የኒኩሌር የጦር መሳሪያ ሙከራ እንደምትጀምር ዛሬ ያስታወቁ ዜናው በዝርዝር። የጀርመን ፍርድ ቤት በዛሬው ዕለት አስር ታማሚዎችን በመግደል ጥፋተኛ በተባለች ነርስ ላይ የእድሜ ልክ እስራት ፈረደ። ተከሳሿ የማይድን በሚባሉ ሕመሞች የሚሰቃዩ ወገኖች በሚረዱበት የሕክምና ማዕከል ሰራተኛ ነበረች። ግለሰቧ ከገደለቻቸው በተጨማሪ 27 ሌሎች ታማሚዎች ላይም የመግደል ሙከራ በመፈጸም እንደተፈረደባት የፈረንሳይ የዜና ወኪል ዘገባ ያመለክታል። በጀርመን ኖርድራይን ቬስትፋለን ፌደራል ግዛት የአኸን ከተማ ፍርድ ቤት ዛሬ በዋለው ችሎት የ44 ዓመቷ ነርስ በቀረቡባት ክሶች በሙሉ ጥፋተኛ መሆኗን ይፋ አድርጓል። ድርጊቱ የተፈጸመውም ከጎርጎሮሳዊ 2023 እስከ 2024 ቮርዝለን ከተማ በሚገኝ ሆስፒታል ውስጥ መሆኑንም አመልክቷል። ፈረንሳይ ውስጥ በዛሬው እለት አንድ ግለሰብ በመኪና ሆን ብሎ በሰዎች ላይ ባደረሰው ጥቃት ዘጠኝ ሰዎች ተጎዱ። ግለሰቡ በፈረንሳይዋ ኢልዶሌሮ ከተማ እግረኞችና ብስክሌተኞች በሚጓዙበት መንገድ ላይ መኪናውን በመንዳት ቢያንስ በዘጠኝ ሰዎች ላይ ጉዳት እንዳደረሰ የሀገር ውስጥ ሚኒስቴር ባለስልጣናት ገልጸዋል። የሰላሳ አምስት አመቱ ተጠርጣሪ ወዲያው ተይዞ የታሰረ ሲሆን ድርጊቱን ሆን ብሎ መፈጸሙን አቃቢ ህግ ተናግሯል። የፈረንሳይ ዜጋ የሆነው ተጠርጣሪ ፖሊስ በጽንፈኝነት ከሚጠረጥራቸው ዝርዝር ውስጥ አለመኖሩ በአልኮልም ምርመራ ቢሆን ነፃ መሆኑ የተረጋገጠ ሲሆን በወቅቱ ሲያዝም አላሁ አክበር ይል እንደነበር አመልክቷል። የከተማዋ ከንቲባ እንዲህ ያለው ድርጊት መደጋገሙን በመግለጽ አስቸኳይ የቀውስ ተከታታይ ቡድን ማቋቋማቸውን አስታውቀዋል። የጋዛ ባለስልጣናት እስራኤል በዛሬው ዕለት የ15 ፍልስጤማውያንን አስከሬን መመለሷን አስታወቁ። የእስራኤል እርምጃ ከሐማስ ጋር በተደረሰው የተኩስ አቁምና እስረኞችን የመመላለስ ስምምነት መሰረት የተፈጸመ ነው። ዓለም አቀፉ የቀይ መስቀል ኮሚቴ እስካሁን ከእስራኤል በኩል 285 አስከሬን ወደ ጋዛ መላኩን ይገልጻል። የጋዛ የጤና ባለስልጣናት በበኩላቸው የሟቾቹን ማንነት መለየቱ ውስብስብ ችግር ማስከተሉን ያመለክታሉ። እስራኤል ስንት አስከሬን በቁጥጥሯ ስር እንደሚገኝም ሆነ እንዴት እንዳገኘችው የሰጠችው ዝርዝር ማብራሪያ የለም። ሐማስ ከሁለት ሳምንታት በፊት ሀያ ታጋቾችን በሕይወት ወደ እስራኤል የመለሰ ሲሆን ሀያ አንድ አስከሬኖችንም ማስረከቡ ተገልጿል። የታጋቾችም ሆነ የአስክሬን መመላለሱ እርምጃ በአሜሪካ ፕሬዚዳንት ዶናልድ ትራምፕ አግባቢነት የተደረሰው ስምምነት አካል ነው። ስምምነቱ ግን ጥብቅ አይደለም በሚል ይተቻል። የምታደምጡት የዶች በለ ዲደብሊውን ዜና ነው። የሩሲያ ፕሬዝደንት ቭላዲሚር ፑቲን ሀገራቸው የኒኩሌር የጦር መሳሪያ ሙከራ እንደምትጀምር ዛሬ አስታወቁ። ፑቲን ከዚህ ውሳኔ ላይ የደረሱት የአሜሪካው ፕሬዝደንት ዶናልድ ትራምፕ ባለፈው ሳምንት ሀገራቸው የኒኩሌር ሙከራ ትጀምራለች ማለታቸውን ተከትሎ እንደሆነ የአዣንስ ፍራንስ ፕሬስ ዘገባ ያመለክታል። ፑቲን በዛሬው ዕለት የጸጥታ ምክር ቤታቸውን መሰብሰባቸውን የተነገረው የሩሲያ የመከላከያና የውጭ ጉዳይ ሚኒስቴር መስሪያ ቤቶች እንዲሁም የጸጥታ አገልግሎት ተቋማት በጉዳዩ ላይ መረጃ እንዲያሰባስቡም ፑቲን ትዕዛዝ በመስጠት የኒኩሌር የጦር መሳሪያ ሙከራው መቼ እንደሚጀመር ሀሳብ እንዲያቀርቡም አሳስበዋል። የጀርመን ባለስልጣናት በኢንተርኔት ክሬዲት ካርድ የማጭበርበር ወንጀል የተጠረጠሩ 18 ሰዎችን ማሰራቸውን አስታወቁ። የዲጂታል ወንጀሉ በዓለም አቀፍ ደረጃ በትብብር የሚከናወን የገንዘብ ማጭበርበር ድርጊት ነው ተብሏል። በዚህ የማጭበርበር ወንጀልም ከ300 ሚሊዮን ዩሮ በላይ ለጉዳት መዳረጉን የፌደራል ጀርመን የወንጀል ጉዳዮች ፖሊስ አስታውቋል። በድርጊቱም የአራት የጀርመን ትላልቅ ተቋማት ሰራተኞች ሳይቀሩ መሳተፋቸው እንደተደረሰበት የኮብለንዝ ከተማ አቃቤ ሕግ ገልጿል። የወንጀል ድርጊቱ ላለፉት ሰባት ዓመታት መከናወንም ጉዳዩን አስመልክተው መግለጫ የሰጡት የኮብለንዝ አቃቤ ሕግ ቢሮ ኃላፊ ሀላርድ ክሩዘ ተናግረዋል። ቀደም ብዬ እንደገለጽኩት የዛሬው ሂደት ቢያንስ በሰባት ዓመታት ውስጥ የማጭበርበርና የገንዘብ ማሸጋገር ወንጀሎችን ፈጽመዋል ተብሎ በተጠረጠሩ ዓለም አቀፍ ንቋ አውታረ መረቦች ላይ ያተኮረ ነው። ሂደቱን ልዩ የሚያደርገው ትስስሮቹን በሙሉ ለመለየት እየሞከርን መሆኑ ነው። ግለሰቦች ላይ ብቻ ያተኮረ አይደለም። በዚህ ረገድ ተጠያቂነት ያለባቸው የጀርመን የክፍያ አገልግሎት አቅራቢዎች ደላሎች የወንጀል ድርጊቱን እንደ አገልግሎት ቅናሽ አቅራቢዎች አስመስለው የሚያስተዋውቁ ብቻ ሳይሆኑ ገለልተኛ የስጋት ተከላካይ መስለው በትስስሩ የተሳተፉ ሁሉ በተሳትፎ ይጠረጠራሉ። አክለው እንደተናገሩትም ሶስት የማጭበርበር ትስስሮች ከጎርጎረሳዊ 2016 እስከ 2021 ዓ.ም ድረስ በሐሰተኛ ድረገጾች አማካኝነት በክሬዲት ካርድ በሚፈጸም ግብይት ሂደት ወንጀል ክስ ቀርቦባቸዋል። በአብዛኛው የማጭበርበር ተግባሩ ከወሲብና ሰዎችን ለጾታ ግንኙነት የማገናኘት ስራ ላይ ከተሰማሩ ድረገጾች ጋር የተያያዘ መሆኑ ተገልጿል። የወንጀል መረቡ በጀርመን መራሽ ዓለም አቀፍ ምርመራና ክትትል ነው የተደረሰበት። በድርጊቱም ከስልሳ በላይ ሰዎች በጥርጣሬ ክትትል ሲደረግባቸው መቆየቱን ወንጀሉን የተከታተለው የፖሊስ ክፍል አመልክቷል። ኢራን ከሁለት ዓመት በላይ ያሰረቻቸውን ሁለት የፈረንሳይ ዜጎች ለቀቀች። ባልና ሚስት የሆኑት ሁለቱ የፈረንሳይ ፕሮፌሰሮች በጎርጎሮሳዊ 2022 ነበር ወደ ኢራን በተጓዙበት አጋጣሚ ሰላዮች ናቸው በሚል የታሰሩት። ፈረንሳይን በበኩሏ በያዝነው ጎርጎሮሳዊ ዓመት መጀመሪያ አካባቢ አንዲት የኢራን ዜጋን ማሰሯ የሁለቱን አገራት ግንኙነት አቋርጦት ነበር። የእስራቱ ምክንያት ጸረ እስራኤል መልእክቶችን በማህበራዊ መገናኛ ብዙሃን በመለጠፍ ነው ተብሏል። ኢራን ፈረንሳውያኑን መልቀቋን ተከትሎም የፈረንሳይ ባለስልጣናት ያሰሯትን ኢራናዊት ዛሬ መፍታታቸው ተዘግቧል። የፈረንሳይ ፕሬዚደንት ኢማኑኤል ማክሮ በኤክስ ገጻቸው ፈረንሳውያኑ ጥንዶች ከስር ተፈተው ቴሄራን ወደሚገኘው ኤምባሲያቸው መሄዳቸውን ገልጸዋል። ይህ ዶች በለ ነው። ከዶች ቨለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ፣ የጀርመን ፍርድ ቤት በዛሬው ዕለት አስር ታማሚዎችን በመግደል ጥፋተኛ በተባለች ነርስ ላይ የዕድሜ ልክ እስራት ፈረደ። ግለሰቧ ሌሎች 27 ሰዎች ላይም የመግደል ሙከራ በማድረግ ጥፋተኛ ተብላለች። ፈረንሳይ ውስጥ በዛሬው ዕለት አንድ ግለሰብ በመኪና ሆን ብሎ በሰዎች ላይ ባደረሰው ጥቃት ዘጠኝ ሰዎች ተጎዱ። ግለሰቡ በፖሊስ ቁጥጥር ስር ውሏል። የጋዛ ባለስልጣናት እስራኤል በዛሬው ዕለት የ15 ፍልስጤማውያንን አስክሬን መመለሷን አስታወቁ። ሐማስም ከሁለት ሳምንታት በፊት 20 ታጋቾችንና 21 አስክሬኖችን ለእስራኤል አስረክቧል። የታጋቾችም ሆነ የአስክሬን መመላለሱ እርምጃ በአሜሪካ ፕሬዚደንት ዶናልድ ትራምፕ አግባቢነት የተደረሰው ስምምነት አካል ነው። ስምምነቱ ግን ጥብቅ አይደለም በሚል ይተቻል። የሩሲያ ፕሬዝደንት ቭላድሚር ፑቲን ሀገራቸው የኒውክሊየር የጦር መሳሪያ ሙከራ እንደምትጀምር ዛሬ አስታወቁ። ዜናው በዚሁ አበቃ።